ይህን ሁኔታ ዝም ብለን መመልከት የለብንም ይላሉ። ሁለቱ የጀርመን የበጎ አድራጎት የድርጅት ተወካዮች በርሊንና ቦን ላይ ትላንት በሰጡት ጋዜጣዊ መግለጫቸው ላይ ለድህነትና እነሱ እንዳሉት ለስደት ዋና መነሻ ምክንያት የሆኑትን ችግሮች አንስተን መፍትሄ እንፈልግላቸውም ይላሉ። ሰዎች ጦርነትና ሽብርን ብቻ ፈርቶ አይሰደዱም እስከ ማለትም ድረስ ዘልቀዋል። ሌሎቹም ምክንያቶችንም አንስተዋል። ሁልጊዜ እኛ አፍሪካን በተመለከተ ስለ ስደትና ከመንደራቸው ተፈናቅለው ስለሚባረሩ ሰዎች ጉዳይ ደግመን ደጋግመን አንስተን ከወዳጅ ድርጅቶች ጋር እንነጋገራለን። ያም ሆኖ ግን እነዚህን ጉዳዮች ከጠቅላላው የአፍሪካ መሠረታዊ ችግሮች ጋር አብረው ታይተው መፍትሄ በብዙዎቹ ዘንድ አይፈለግላቸውም። ወደ ሀያ ከመቶ የሚጠጉት የአፍሪካ ስደተኞች ከመንደራቸው ተፈናቅለው የሚባረሩ ሰዎች ናቸው። ይህን ሁኔታና ይህን ችግር መፍትሄ den in äh, äh, den Blick genommen werden müssen. Ja, miseria, ja, ፒርሚን ሽፒግል ስለተዛባው የውጭ ሀገር ከበርቴዎችና የአፍሪካ መንግስታት የጥሬ ሀብት ሽያጭና የንግድ ልውውጥ ሚናም በጋዜጣዊ መግለጫቸው ላይ አንስተው ይታርሙ ብለው ጠይቀዋል። ብሮወርትፉርድ ቬልት የተባለው የበጎ አድራጎት ድርጅት ተወካይ ደግሞ በጠራቸው ስለ የጦር መሳሪያ ንግድ አንስተው የምዕራቡን መንግስታት ተችተዋል። ችግር ወዳለበት አካባቢም የጦር መሳሪያ በመሸጥ ለስደተኞች ሽሽት በአፍሪካ እነሱን ተጠያቂ አድርገዋል። የሁለቱም ድርጅት ተወካዮች የስደት መነሻ ምክንያቶችን ሲዘረዝሩ በርካታ እንደሆኑ ለጋዜጠኞች ጠቁመዋል። መነሳት ያለበትን ሌላ እውነት ቢኖር ገዥው መንግስት ከውጭ ድርጅቶች ጋር ውሉን ሲደራደርና ሲፈራረም ጉዳዩ በቀጥታ የሚመለከታቸውን የአካባቢውን ነዋሪ ህዝቦችን የሚወክሉ ሰዎችን እንኳን ጋብዞ የንግግሩ ተካፋይ ሳያደርጋቸው እንደፈለገው ፈርሞ መሬቱን አስረክቦ ዞር ይላል። ተቀጥረው እዚያ የሚሰሩ የሰራተኞች የወር ደመወዝ በጣም ዝቅተኛ እንደሆነ ጠቆመዋል። በሀገራቸው መሬትና በሀገራቸው ውሃ ተከልክለው ታግደው ሊጠቀሙ እንደማይችሉም ለከብቶቻቸው እንኳን የግጦሽ መሬት ለእነሱም ለገበሬዎቹ የእርሻ ቦታ እንኳን ህይወታቸውን እንዲመሩ እንዳልተመደበላቸው ዘርዝረዋል። አልፎ ተርፎ አካባቢው መንደራቸው በመርዝ እንደ ተበከለም በመግለጫቸው ላይ የበጎ አድራጎቱ ተጠሪዎች የውጭ ከበርቴዎችንና የአፍሪካ መሪዎችን አንድ ላይ ከሰዋል። በዓለም ዙሪያ አሁን ከቤትና ከመንደራቸው ተፈናቅለው ወዲያና ወዲህ ከሚንከራተቱት ስልሳ ሚሊዮን ስደተኞች ውስጥ እንደምንም ብለው ባህሩን አቋርጠው አውሮፓ የሚደርሱት የአፍሪካ ስደተኞች ቁጥር ከመቶ አራቱን እጅ ብቻ የያዘ እንደሆነ ሚስተር ሽፒግል በመግለጫቸው ላይ አስምረውበት አልፈዋል። የተቀሩት ስደተኞች ከጎረቤት ሀገሮች አልፈው ሩቅ ቦታ መድረስ እንኳን የማይችሉ መሆናቸውን በጥናታቸው እንደደረሱበት አያይዘው ገልጸዋል። ይህ ከሆነ ደግሞ ማጋነኑ ለምንድን ነው ብለው ጠይቀዋል። ሚዜሮና ብሮትፉርዲቨልት ከሰበሰቡት በብዙ ሚሊዮን ከሚቆጠር የእርዳታ ገንዘባቸው በዘጠና ሀገር የሚገኙትን ቢሮአቸውን አጠናክረው ስደተኞችን ለመርዳት እንደተነሱም ትላንት ገልጸዋል። ዓለም በዚያውም አፍሪካ ብዙዎቹን አገር ዝናብ ጠፍቶ እዚህ እንደሚጻፈው ድርቅ መጥቷቸዋል። ይህም ሌላው ተጨማሪ የስደት መነሻ ምክንያት እንደሚሆንም ብዙዎቹ ተረድተውታል። ይልማ ኃይለሚካኤል ዶይቸ ቬለ ራዲዮ ጣቢያ ከበርሊን ከተማ